አቶ ግርማ ፈይሳ ሮብ ማርች 18 2020 በኢትዮጵያም ሆነ በአፍሪካ የመጀመሪያ የሆነውን ፊስቱላ ሆስፒታል የመሰረቱት ዶክተር ካትሪን ሀምሊን ከዚህ ዓለም በሞት መለየታቸው ያለ ኢትዮጵያውያንን አሳዝኗል። ከዶክተር ካትሪን ሀምሊንን ጋር እንዴት ተዋወቃችሁ? እስከ ህልፈተ ህይወታቸው ጊዜስ የነበረው ግንኙነታችሁ ምን ይመስል ነበር? ዶክተር ካትሪን ጋር የተዋወቅ ነው የዛሬ ኦልሞስት ሰላሳ አመት ሊሆን ነው። በስራቸው ነው የተዋወቅ ነው። ስራቸው ያው የእኛን እህቶችና እናቶች የሚረዳ ስለሆነ እኔ በስደት በነበርኩበት ሰ ሱዳን ሴፍ ዘችንድረን ሰራ ነበርና ነበር እና ሴፍ ዘችንድረን ኮኔክሽን ነበረው። ሴፍ ዘችንድረን ኢትዮጵያ በዛ የተነሳ የእሷን ስራ ሰማው። ከዛ አገር ቤት ለመሄድ ስበቃ ስራዋ ቦታ ድረስ ሄጄ ጎበኘኋት አዲስ አበባ። ከዛ ተዋወቀን። እንግዲህ ከዛ በኋላ ላለፈው ሰላሳ አመት ኦልሞስት በተቻለ መጠን አዲስ አበባ ሄጄ እሷን ሳላ ያልመጣም። እሷም ደግሞ እዚህ ሲድኒ ስትመጣ ኮንታክት ያደረጉኛል የእሷ ሰዎች እንገናኛለን ወይ ዛሬ አስር አመት አስራ አንድ አመት ደግሞ ሀምሰኛ አመቷን በኢትዮጵያ ያደረገችውን ሰርቪስ እናክብርላት ብለን ከየሁሉ ስቴት ተውጣተን በሲድኒል ባከበር ነው በአል ላይ ኦርጋናይዝ ከሚያደርጉት ሰዎች አንደኛው ስለነበርኩ ግንኙነታችን እንደቀጠለ ነው ማለት ነው። እስከ ላስት ይር ትዌንቲ ኤይቲን ዲ ክርስመስ ሄጄ ልጎበኛት ቤቷ ለመጀመሪያ ጊዜ ከተገናኘን በኋላ ማለት ነው። አላወቀችኝም። እንግዲህ ያው ደከመች ማለት ነው። ሚሞሪ ዱዝ እያደረገች ስለነበረ አዝኜ መጣሁ እና ይሄን ይመስላል ግንኙነታችን። ውስጥ በእርግጥ ቅድም እንዳነሱት በሲድኒ ውስጥ ተካሂዶ የነበረውን የምስጋና ዝግጅት በርካታ ኢትዮጵያውያን ታድመበታል። እንደዚህ የተለያዩ ስጦታዎችም ተበርክተዋል። አሁን ዶክተር ካትሪን አልፈዋል። ያ የእሳቸው ውርሳ ሻራ ወይም ሌጋሲያቸውን እንዲቀጥል ለማድረግ በውጭ ሀገር የሚኖረው በተለይም በአውስትራሊያ ውስጥ ያሉ ኢትዮጵያውያንና ትውልድ ኢትዮጵያውያን ምን ሊያደርጉ ይገባል ይላሉ? የፊስቱላ ፋውንዴሽን ለኢትዮጵያውያን ሴቶች ያለውን ጅማሮ ዘላቂነት እንዲኖረው ፊስቱላ ልክ እንደሌላው ሀገር እስከሚጠፋ ድረስ። እንግዲህ ትልቁ የዶክተር ካትሪን ምኞት እና ህልም ፊስቱላን ከኢትዮጵያ ምድር ጨርሶ የማጥፋት ነው። ምናልባት በእሷ ህይወት እድሜ እንደማይጠፋ በትክክል ታቅ ነበረ እና እኔ ከሞትኩም በኋላ ለብዙ ለብዙ አመታት ይሄ ትግል ይቀጥላል፣ የማጥፋቱ ትግል ስትል ነበር እና ዶክተር ካትሪን ካለፈች ወዲያም የእሷ ስራ እንዳይቀር ብዙ ጥረት አድርጋለች። ጥረቱም በፋይናንስ በኩል ማለት ነው። ሁሌ ምን ትላለች? ኢትዮጵያኖች ይሄንን ስራ ለማስቀጠል ብቁ ናቸው፣ በእውቀትም በፍላጎትም ምንም ችግር የለም። ምንም ጥርጣሬም አይገባኝም። አንድ ነገር ብቻ የሚጎላቸው እንደኔ በአለም ላይ የዞሩ መለመን አይችሉም ነው እንግዲህ የእሷ ጥርጣሬ ነበረው። ያንንም ለማሟላት ደግሞ የትረስት ፈንድ ከፍታ የምታገኘውን ብር ዛለፈው አስር አመት ለብቻ ታስቀምጥ ነበር። እኔ ካረፍኩ በኋላ አትሊስት ከአስር እስከ ሀምሳ አመት ድረስ ስራው እንዲቀጥል በፈንድ መልክ ተቀምጦ በኢንተረስቱ ኢንተርቴን ለማድረግ ነበረ። ግን ያው እንደምታውቁት ከፋይናንሽል ክራይሲሱ ጀምሮ ኢንተረስት ሬት በዓለም ላይ እየወረደ ስለመጣ በኢንተረስቱ ብቻ የሚለው አይዲያ ላይ ሰራ ይችላል፣ ካፒታሉ መንካት አለበት። እና ምንድን ነው የእሷ ለጋሲ የእሷ ስራ መቼስ መተካት አይቻልም፣ ግን መቀጠል የሚቻለው እያንዳንዱ ኢትዮጵያዊ በተለይ እኛ ውጭ ያለ ነው፣ ውጭ ካለነውም ደግሞ አውስትራሊያ ያለ ነው፣ ምክንያቱም የእሷ አገር አውስትራሊያ ስለሆነ የአውስትራሊያ መንግስትም ደግሞ በጣም ትልቅ እርዳታ ስለሚያደርግላት የእሷ ስራ በትክክል የተረጋገጠ በመሆኑ በመንግስትም በእኛም በኩል ስራው እንዲቀጥል የፌስቱላ ፋውንዴሽን እዚህ ያለ እሷ ያቋቋመችው ድርጅት ከእነሱ ጋር በመተባበር በምንችለው አቅም ሁሉ በመርዳት የእኛን እህቶችና እናቶች ለረጅም ጊዜ ይሄ በሽታም ወይም ደግሞ ይሄ ችግር ከሀገራችን እስከሚጠፋ ድረስ መተባበር እንችላለን የሚል ግምት አለኝ። መተባበር ሲባል በእርግጥ ቃሉ መልካም ቢሆንም ነሳሽን ግድ ይላል። ልክ ከዚህ ቀደም እንደነበረው በሲድኒ ሀምሳኛውን አመት የአገልግሎት ዘመናቸውን በማክበር እንደተካሄደው አውስትራሊያ ውስጥ ከሚገኘው የካትሪን ሀምሊን ፊስቱላ ፋውንዴሽን ጋር አንድ ላይ ሆኖ እንደባለፈው የተወሰኑ ግለሰቦች እርሶን ጨምሮ ተነሳሽነት ወስዳችሁ ለሳቸው ዝክረ መታሰቢያ በሚል አንድ ምሽት ወይም ምሳ ወይም የራት ዝግጅት አድርጎ ከተለያዩ ስቴቶችም የሚመጡ ኢትዮጵያውያን በተገኙበት ገንዘብ ልገሳ በማሰባሰብ ለፋውንዴሽኑ ገቢ ማድረግ አንድ መንገድ ይሆናል የሚል እሳቤ አለ በእናንተ በኩል? አዎ፣ እሳቤው አለ። ልክ ነህ። ማድረግም አለብን የግዴታ ጭምር ነው። በዛ ምክንያት ባለፈው ኮሚቴ ሆነው ሲኖሩ ከነበሩት ጥቂት ሰዎች ጋር ኦልሬዲ የቴሌፎን ዲስከሽን አድርገናል። ሙሴ አይን አለም ናያሌውን በስልክ አነጋግሬያለሁ። ሁሉም ፈቃደኛ ነው የእሷን ስራ ሴሌብሬት ለማድረግ አንተም እንዳልከው ደግሞ ተቀጣይነት እንዲኖረው በእኛ አቅም ልንረዳ የምንችለውን ነገር ወደፊትስ፣ ይሄስ እንዴት ነው የሚቀጥለው፣ እንዴት ነው የምናደርገው የሚለውን ይሄ የግል ሰዎች ብቻ ሳይሆን የሁላችንም ኃላፊነት ጭምር ስለሆነ ግን አንተ እንዳልከው በኢትዮጵያ ኮሚኒቲ የበላይነት በጥቂት ሰዎች አነሳሽነት እና ኢንዶርስመንት በማግኘት በኢትዮጵያ ኮሚኒቲ ይሄ ነገር ዘለቄታ እንዲኖረው አንዴም ብናከብር በሚቀጥለውም በሚቀጥለውም በሚቀጥለውም አመት እንደዚሁ በተለይ ሴቶች እህቶቻችን ኢንቻርጅ ቢሆኑ ቢወስዱ ኃላፊነቱን ኦርጋናይዝ ቢያደርጉ አንድ ቀን ብንመድብላት፣ እያንዳንዱ ኢትዮጵያዊ በተለያየ ስቴት የሚኖረው የሚሳተፍበት ነገር ፈጥረን ሁላችንም አብረን እህቶቻችን እናቶቻችንን የምንረዳበት መንገድ የመፈለጉ ጉዳይ የሁላችን ነው። እኔም በአንድ በድሮ የኮሚቴ አባልነት ስሰራ እንደለ ነበረ አሁንም የእሷን ስራ ሴሌብሬት ለማድረግ በምንገናኝ ሰዓት ይሄ ኮንቲኒውቲ እንዲኖረው እንዲቀጥል የአቅሜን አስተዋጽኦ አደርጋለሁ ብዬ እገምታለሁ። እናደርጋለንም ማድረግም አለብን። ባለፉት ሰላሳ አመታት ጊዜያት ውስጥ ከዶክተር ካትሪን ሀምሊን ጋር በነበራችሁ ጊዜያቶች የተለያዩ ስራዎቻቸውን ደባ ይተዋል በቅርበትም እንደምን እንደሚያስቡ እድሉን አግኝተዋል ለመመልከትና በእርስዎ አእምሮ ውስጥ ከቀሩት መልካም ትዝታዎች ውስጥ በአሳዛኝ መልኩም ሆነ በማስደሳች መልኩ ለአብነት የሚያነሱት ነገር ቢኖር ምን ይሆናል? አንድ ሁለት ነገር አለ፣ የማረሳው ከዶክተር ካትሪን ጋር በጭውት መሀል የመጣው እና እሷንም ልቧን የነካት ነገር፣ ሲድኒ በመጣች ጊዜ ያኔ የሀምሳ አመቷን አገልግሎት ታንክዩ በሚል ያዘጋጀነው በዓል ላይ ያን ሁሉ ኢትዮጵያዊ ተሰብስቦ ማየቴ የመጀመሪያ ጊዜ ስለሆነ ልሞት ነው መሰለኝ፣ ግርማ ስትለኝ አንጀቴን ነው እንትን ያለው ምክንያቱም ሁሌ በዓለም ላይ ሲዞር ኢትዮጵያኖችን አንድ ሁለት ሶስት እንደዚህ አገኛለሁ እንጂ በእኔ ስራ ተሰባስበው እንደዚህ አይነት ክብር ሲሰጡኝ አይቼ አላውቅም። እና በጣም ነው ደስ ያለኝ እና እንጃ ይሄ ነገር አስፈራኝ ያለችኝ ነገር ሁሬ ሁሌ አይረሳኝም። ሌላው ደግሞ ዶክተር ካትሪን ኢትዮጵያን ከመውደዷ ሁላችንም መቼስ ሀገራችን እንወዳለን። እሷ ግን የተለየች ነች። አገሯን ከመውደዷ የተነሳ ትዝ ይለኛል የዛሬ ስምንት ዘጠኝ ዓመት ሲሄድ አገር ቤት ቤቷ ሄጄ ስናወራ፣ ለምንድን ነው ሕክምና የማትከታቴው ለምንድን ነው ውጭ ሄደሽ የማትታከሚው አሁን እንደዚህ አሞሽ ለምንድን ነው ቤት ዝም ብለሽ የምትቀመጭው? ስላት አንድ ፍርሃት አለኝ ግርማ፣ ለማንም አልነግረው አለች። ምንድን ነው አልኳት። ውጪ ሄጄ ብሞት ሬሳይን ወደ ኢትዮጵያ የሚያመጣ ሰው ላላገኝ ይችላለሁ። እዛው በሞትኩበት ወይ አውስትራሊያ ወይን እንግሊዝ ሊቀብሩኝ ይችላሉ። ያ ደግሞ እኔ የማልፈልገው ነገር ነው። እኔ ሞቼ መቀበር የምፈልገው ኢትዮጵያ ውስጥ ነው እና ያ ፍርሃት ነው እንደፈለግኩት መሄድም የማልችለው ብላ አጫወተችኝ። እነዚህ ሁለቱ ነገሮች መቼም በህይወቴ የማይረሳኝ ነገር ነው። እኛ ጉብኝት እንኳን ስንሄድ ልጆቻችን ላይ ትናንሽ ነገር ከክ የመሳሰለ ነገር ብቅ ብቅ ሲል ቶሎ የሚታየን ሀገራችንን ለቀን ወደዚህ መመለስ ነው። ደግሞ ሌላ ሰው ከውጭ ሀገር ሄዶ እዛ እየኖረ የእኛን ወገኖች እየረዳ እያገለገለ ሬሳው እንኳን እዛ እንዲቀበር ማድረግ እና መፈለግ ልዩ ነው። ኤክስፕረስ ማድረግ በጣም ይከብዳል። እና እነኚህ ሁለቱ ነገሮች ሁሉ ጊዜም ከኔ ጋር ይኖራሉ። ዶክተር ካትሪን ሳስብ ልብ ሚነካ ትውስታ ነው። ለእርሶም ሆነ በመላው ኢትዮጵያ ላሉ፣ እንደዚሁም ለወዳጅ ዘመዶቻቸው ሁሉ በዚህ አጋጣሚ መጽናናትን እንመኛለን። ቅድም ያነሷቸውም መልካም ምሳቢዎች ግብራዊ ሆነው እንደምናይ ተስፋችን ነው። አቶ ግርማ ፈይሳ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ ካሳ